የነገርና የህግ ብልት ታቃለች ይለዋታል ደንበኞቿና የሥራ አጋሮቿ አዲሴ እያሉ በማቆላመጥ ይጠሯታል ጠበቃ አዲስ መሐመድ እውነቱም የዛሬ የዒድ አልፈጥር በዓል ሲኤምሲ በሚገኘው መኖሪያ ቤቷ ከመላ ቤተሰቡ ጋር ስታሳልፍ ተገኝተን አጭር ቆይታ አድርገናል የሙስሊም መፍትሄ አፈላላጊ ኮሚቴ አባላት በታሰሩበት ጊዜ ጥብቅና የሚቆምላቸው ሰው ታጣም የተጠየቁ በሙሉ ጫጫታ ያለበት ነገር ይቅርብን በማለት፣ በዚህ ጊዜ ነበር ከጠበቃ ተማም አባ ቦልጎጋ በመሆን የጥብቅና ስራውን በድፍረትና ሙያዊ በሆነ መንገድ ስታከናውን የችሎቱ ታዳሚ በአድናቆት ይከታተላት ነበረም። ለነገሩ በዚህ ከባድ ስራ ትታወቅ እንጂ ከዛ አንድ ዓመት ቀደም ብላ ነበር የጥብቅና ስራ የጀመረችው። አሁን በዚሁ ስራ አምስት ዓመታት ሆናታል። ወደ ኋላ መለስ ብለን የሙስሊም መፍትሄ አፈላላጊ ኮሚቴ አባላት የጥብቅና ሂደት እንድታስታውሰን ጠየቅናት። የውስጥም የውጭም ጫናው በጣም ከባድ ነው። በዛ ላይ ልጆች ሲኖሩ ባለትዳር ስትሆን ያለበት ኃላፊነት በጣም ብዙ ነው። በዛ መካከልም ደግሞ ነፍሰ ጡር ነበርኩ። አንድ ጊዜ ና የመከላከያ ማስረጃ የምናዘጋጅበት ወቅት ነበር በጣም ብዙ የሰነድ ኦልሞስት ከስድስት ሺህ በላይ ይሄ የፒቲሽን ኦልሞስት ወደ ሰባት ሺህ ስምንት ሺህ አካባቢ የሚደርሱ የሰነድ ማስረጃዎች ነው ያያይዘን ነው የነበረው ና እኔ ቢሮ ነበር እሱን ስናደራጀ የነበረው እስከ አስር ሰዓት ቢሮ ነበርኩኝ ኦልሞስት አስራ ሁለት ሰዓት ምጥ ጀምሮኝ ነበር ሄጄ እና ከባድ ነበር ያ ወቅት ብቻ አልሐምዱሌላ፣ አሁን ጥሩ ነው አልፎ አሁን የተወሰኑት እንደውም ኡምራ ሂደው ጸሎት ላይ ነው ያሉት፣ ሳውዲ ነው ያሉት እና ጥሩ ነው። ያው በከፊል ማለት ሙሉ ለሙሉም ባይሆን ያሉት ደግሞ ወጥተው ቢሆን በቃ ደስታችን የተሟላ ይሆን ነበረ። ኒወይስ ጥሩ ነው፣ አልሐምዱሌላ። ጠበቃ አዲስ መሐመድ ከባለቤቷ ኢንጂነር ዘካሪያ ነጋሽ አምስት ልጆችን አፍርተዋል። ዛሬ መላ ቤተሰቡና ለዚያራ የመጡት ሰብሰብ ብለው አመት በዓል ሲያከብሩ በከፍተኛ ደስታ ነበረ ከጠዋት ጀምሮ መጀመሪያ ያው ስግደት ከመሄድህ በፊት ቁርስ ተበልቶ እንዲ ጣፋጭ ነገሮች ምናምን አሉት። ቴምር አለ። እሱን እሱን አድርገን ሄድን አሁን ደግሞ ከተመለስን በኋላ ያው ዳቦ አለ ምሳ ተዘጋጅተዋል። ቸኮሌቱ፣ ኩኪቱ ምናምኑ አለ። ይኸው እንደምታየው በቃ ዝግጅት ሞቅ ሞቅ አርገን በዓላችንን እያከበርን ያለ ነው። የስራውን ባህሪ ሆኖ በተለይ አሁን ጠበቃም ሆነ እንደገና የምትይዛቸው የወንጀል ኬዞች ከሆኑ በብዛት አሁን እንግዲህ ያው አመጣጤም እንደዛ ስለ አቃቤ ሕግም ስለነበርኩ ብዙ ነገሬ ወደዛ ያደላ ነው እና ስትረስ ያለው ነገር ነው ይሄ በጣም እንትን ኢንጆይ ታደረገዋለህ። በጣም ልጆቹም በጣም ደስ ሲሰኙ ታይበታለህ። ና በጣም ነው የምወደው በጣም ነው ደስ የሚለኝ ያው ከልጅነት የም ጀምረው ኢድን ትልቅ በዓል ነው። በደንብ ነው የምናከብረው። አሁንም ያው ያን ነው ያስኬድ የስራ ተቋራጭ ባለቤት የሆኑት ኢንጂነር ዘካሪያ ነጋሽ ተጫዋችና ጠበቃ አዲስ የአደባባዩን ስትከውን እሳቸው የቤቱን የጓዳውን በማገዝ ኑሮውንም በዓሉንም ተጋግዘው ልሙጥ አድርገውታል። ብቻ ሽንኩርት መክተፍ አይወዱም፣ አይችሉም። የእሷ ስራ ትንሽ ከበድ ይላል። እንደውም እኔ ነኝ ቀድሜ የምገባው ቤት። አንዳንዴ ደ ቀድማ ከገባች ትቆጣለች። ለምሳሌ ዛሬ እኔ ቀድሜ እኔ የመጣሁት ከመስጊድ ስመጣ በጌን ይዤ ሽንኩርት ምናምን ሁሉ ነገር ገዛ ዝቼ እኔ ነኝ መክተፍ ነው ያቅጣል። ለዶች ቬለ ራዲዮ፣ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባም